ሰላም ጤና ይስጥልን። ኢትዮ ኢሉሚናት ለመቀላቀል ፈልጋችሁ ትክክለኛውን ማግኘት ላልቻላችሁ በ0939974888 ይደውሉ። ራስዎንም ቤተሰቦውንም ከአጭበርባሪዎች ይጠብቁ። ትክክለኛው ድርጅት ይህ ነው።